የአሜሪካ ድምፅ ነው። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 4 2015 ዓ.ም ዝግጅታችን ጀመረ። የሱዳኑን ግጭት የሸሹ ፍልሰተኞች በመተማና በኩምሩክ በኩል እየገቡ መሆናቸውን ዓለም አቀፉ የፍልሰተኞች ድርጅት ወይም አይኦኤም አስታወቀ። የፍልሰት ድርጅቱ ለሱዳኑ ቀውስ እየሰጠ ያለውን ምላሽ ባሳደገበት ማዕቀፍ በቤንሻንጉል ጉሙዝ ክልልም በኩምሩክ የሚገኝ ሌላ ተጨማሪ መተላለፊያ ቦታም እየተከታተልን ነው። እስካሁን በዚህ መተላለፊያ በኩል ከስድስት መቶ በላይ ሰዎች መግባታቸውን መዝግበናል የአይኦኤም ቃል አቀባይ የሆኑትን ኬቪራን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በአፋር ክልል የፈነዳ የሞርታር ጥይት አራት ሰዎችን ገደለ። ያልመከኑ ተተኳሾች ህብረተሰቡን እያወኩ መሆኑን የተባበሩት መንግስታት ድርጅት አስታውቋል። ሰላም ጤና ይስጥልኝ፣ እንደምናምሻችሁ። የተከበራቸው አድማጮች፣ እንዲሁም ተመልካቾቻችን እነዚህና ሌሎች የሀገር ውስጥና የውጭ ዘገባዎች በምሽቱ መሰናዷችን ተካተዋል። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ የማመሻው ስመኝሽ የቆየ ነኝ። በምስልና ድምፅ ቅንብር እንዲሁም በማህበራዊ መገናኛዎች አቀናባሪነት አበባየው ገበያው፣ ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ዋና ዋናው የዓለም ዜና በቅድሚያ አንለፍ። ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የኤርትራ ፕሬዝደንት ኢሳይያስ አፈወርቂ ከሱዳን ላዕላዊ ምክር ቤት ፕሬዝደንት ጄኔራል አብዱልፈታህ አልቡርሃን የተላከ መልእክት መቀበላቸውን የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ ባወጡት ትዊት አስታወቁ። መልእክቱን ያደረሱት የጀነራል አልቡርሃን ልዩ መልእክተኛ አምባሳደር ደፋላህ አልሃጅ ናቸው። ፕሬዚደንት ኢሳያስ ከአምባሳደሩ ጋር ባደረጉት ውይይት ሱዳንን አሁን ካለችበት ሁኔታ ለማውጣት ጎረቤት አገሮችና የምስራቅ አፍሪካ የጋራ ልማት ባለስልጣን ኢጋድ ሊጫወቱ ስለሚችሉት ሚና መነጋገራቸውን የኤርትራው ማስታወቂያ ሚኒስትር በትዊታቸው ላይ ጠቁመዋል። ተኩስ ማቆም እጅግ አስፈላጊ መሆኑንና አጣዳፊ እርምጃ ሊሆን እንደሚገባው ፕሬዚደንት ኢሳያስ ማሳሰባቸውንና የሱዳን ችግሮች ሊፈቱ የሚችሉት በሱዳናውያን በራሳቸው ብቻ መሆኑን መናገራቸውን አቶ የማነ አመልክተዋል። የኢጋድ ሚናም ቢሆን ድጋፍ በመስጠትና በማመቻቸት ላይ የተወሰነ መሆን እንደሚገባው ፕሬዚደንቱ መጠቆማቸውን የውጭ ጉዳይ ሚኒስትሩ ትዊት ተናግረዋል። የሁለቱ የሱዳን ተቀናቃኝ ኃይሎች ልዑካን የሰብዓዊ ረዴት ተደራሽነት ላይ ያተኮረ ስምምነት ተፈራርመዋል። በሁለቱ ወገኖች የተፈረመው ስምምነት የተኩስ አቁም ውል ባይሆንም ወደ ትክክለኛ አቅጣጫ የሚያመራ እርምጃ መሆኑን ባለስልጣናት ተናግረዋል። ዜናውን ቆንጅት ታየ ታቀርበዋለች። ሳውዲ አረቢያዋ የወደብ ከተማ ጀዳ ላይ ድርድር ላይ የሚገኙት የሱዳን የጦር ሰራዊትና የፈጥኖ ደራሽ ኃይሉ ተወካዮች ሲቪሉን ህዝብ ከጥቃት እንዲጠብቁ የሚጠይቀውን ስምምነት መፈረማቸውን በድርድር ጥረቱ እየተካፈሉ ያሉ አንድ የዩናይትድ ስቴትስ ባለስልጣን አስታውቀዋል። የጦር ሰራዊቱ አዛዥ ጀነራል አብደልፋታህ አልብርሃንና የፈጥኖ ደራሾቹ አዛዥ የጀነራል ሞሐመድ ሀምዳን ዳጋሎ ልኡካን ለአዣንስ ፍራንስ ፕሬስ በሰጡት ቃል የሱዳን ህዝብ ጥቅምና ደህንነት ቅድሚያ ትኩረት የምንሰጠው ጉዳይ መሆኑን እንስማማለን። በመሆኑም በማናቸውም ጊዜ ሲቪሉን ህዝብ ከጥቃት ልንጠብቅ ያለንን ቁርጠኝነት አረጋግጠናል ማለታቸው ተጠቅሷል። የፈረሙት ስምምነት ሁለቱም ወገኖች የሰብአዊ ረድኤት ለሲቪሉ ህዝብ እንዲገባና ና የተቋረጡ የኤሌክትሪክ የውሃና ሌላም መሰረታዊ አገልግሎቶች እንዲቀጠሉ ይጠይቃል። ታጣቂዎቻቸውን ከየሆስፒታሉ እንዲያስወጡና በውጊያው የተገደሉ ሰዎች በክብር ቀብራቸው እንዲከናወንም የሚጠይቅ መሆኑ ተመልክቷል። ሁለቱ ወገኖች ስምምነቱን ሊፈርሙ መስማማታቸው ተግባራዊ የሚያደርጉበትን ሁኔታ ፈጥነው እንዲያመቻቹ ግዴታ ውስጥ ይከታቸዋል የሚል ጥንቃቄ ያልተለየው ተስፋ ሰጥቶናል ብለዋል። የዩናይትድ ስቴትሱ ባለስልጣን ትናንት ቀደም ብሎ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳን በሰላማዊ ሰዎች ላይ የሚደርሱ የሰብአዊ መብት ጥሰቶችን በይበልጥ ጠንከር ባለ መንገድ ለመቆጣጠር የቀረበውን ውሳኔ በጥቂት የድምፅ ብልጫ ሊያሳልፈው ችሏል። በዩናይትድ ስቴትስ እና በብሪታንያ ድጋፍ የቀረበውን ውሳኔ 18 ሀገሮች ሲደግፉት፣ 15 ተቃውመውታል። ውሳኔው ለተባበሩት መንግስታት የሱዳን ጉዳይ አዋቂ ባለሙያዎች የመብት ጥሰቶችን ለመቆጣጠር የበለጠ ስልጣን የሚሰጥ ሲሆን ውሳኔው ማለፍ ይችል ዘንድ በተደጋጋሚ ተከልሷል። ውሳኔው ያንድም የአፍሪካ ሀገር ድጋፍ አላገኘም። የሱዳን አምባሳደር ሀሰን ሐሚድ ሀሰን የውስጥ ግጭት ነው በመሆኑም ለአፍሪካ ችግር የሚገባው አፍሪካዊ መፍትሔ ነው ሲሉ በድጋሚ ተናግረዋል። የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ተርክ ተሰሚነት ያላቸው የአፍሪካ ሀገሮች ተፋላሚዎቹን ወገኖች ውጊያውን እንዲያቆሙ እንዲያበረታቱ ተማጽኖ አቅርበዋል። ዓለም አቀፉ የገንዘብ ድርጅት አይኤምኤፍና የዓለም ባንክ ሶማሊያ ኢኮኖሚያዊና ተቋማዊ ማሻሻያዎችን ተከትሎ የብድር እፎይታ ማግኘት እንደምትችል አስታወቁ። ይሁን እንጂ የአሜሪካ ድምፅ ያነጋገራቸው የኢኮኖሚና የፋይናንስ ባለሙያዎች በሶማሊያ የፌዴራል መንግስትና በፑንትላንድ ፌዴራል አባል አገራት መካከል በአዲስ መልክ የተፈጠረ የፖለቲካ አለመግባባት የገቢ አሰባሰብና የፊስካል ግልጽነትን ማሳደግ ካለመቻሉ ጋር ተያይዞ ሶማሊያ ከዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ና ከሌሎቹ የባለብዙ ወገን አበዳሪዎች ሙሉ ብድር የማግኘት ተስፋዋን አደጋ ላይ ሊጥል ይችላል ይላሉ። የሶማሊያ ከውጭ አበዳሪዎች ያለባት እዳ ከአምስት ቢሊዮን ዶላር በላይ እንደሚሆን ሲገመት ከዚህ ውስጥ ትልቋ አበዳሪ የሆነችው ዩናይትድ ስቴትስ አንድ ቢሊዮን ዶላር እንደሚደርስ ተነግረዋል። ሶማሊያ እንደ ኤሮፓ አቆጣጠር የካቲት 2020 ያደረገችውን የኢኮኖሚና ተቃዋማዊ ማሻሻያዎችን ተከትሎ በአይኤምኤፍ ና የዓለም ባንክ ተነሳሽነት የብድር እፎይታ እንዲያገኙ ከተፈቀደላቸው ከፍተኛ ባለ እዳ ከሆኑ ድሆች አገሮች የብድር እፎይታ ለማግኘት ብቁ ሆናለች። የማሊ ወታደሮች እና የውጭ ተዋጊዎች እንደ ኤሮፓ አቆጣጠር መጋቢት 2022 በማውራ ግዛት ባካሄዱት የጸረ ጂሃዲስቶች ዘመቻ ቢያንስ 500 የሚደርሱ ሰዎችን ገድለዋል ሲል የተባበሩት መንግስታት ከፍተኛው የሰብአዊ መብት ኮሚሽን ዛሬ አርብ ይፋ ባደረገው ሪፖርት አስታወቀ። ጂሃዲስቶቹ እንቅስቃሴያቸውን ከጀመሩበት እንደ ኤሮፓ አቆጣጠር ከ2012 ጀምሮ ትልቁ ግድያ ነው ሲልም ኮሚሽኑ በወጣው ሪፖርት አመልክተዋል። እነዚህ ግኝቶች እጅግ አሳሳቢ ናቸው ያሉት የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከር ቱርክ በሪፖርቱ የተጠቀሱት ሌሎች ግድያዎች፣ አስገድዶ መድፈርና ማሰቃየት የተካተቱበት ወደ ጦር ወንጀል ሊያድጉ የሚችሉ ጥፋቶች ናቸው ማለታቸው ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በደቡብ አፍሪካ የዩናይትድ ስቴትስ አምባሳደር ሩበን ብሪጌቲ ደቡብ አፍሪካ ሩሲያ በዩክሬን ለምታካሄደው ጦርነት የጦር መሳሪያዎችና ጥይቶችን አቅርባለች ሲሉ ትናንት ሐሙስ በሰጡት ጋዜጣዊ መግለጫ ከሰሱ። አምባሳደሩ ደቡብ አፍሪካ መሳሪያውን በድብቅ ያቀበለችው ባለፈው ታህሳስ ወር ኬፕታውን ከተማ አቅራቢያ ከሚገኘው የባህር ኃይል ጦር ሰፈር ማዕቀብ በተጣለበት የጭነት መርከብ ድርጅት አማካኝነት መሆኑን ገልጸዋል። አምባሳደር ብሬጌቲ ጉዳዩን በሰጡት ጋዜጣዊ መግለጫ ይፋ ከማድረጋቸው በፊት የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ሌዲ አር የተባለችው የሩሲያ መርከብ ወደ አገራቸው ዋነኛው የባህር ኃይል ጦር ሰፈር የመጣችበት ምክንያት በዩናይትድ ስቴትስ የመረጃ ድርጅት እገዛ እየተመረመረ መሆኑን ተናግረዋል። የደቡብ አፍሪካ የጦር መሳሪያዎች ቁጥጥር ኮሚቴ ሰብሳቢ ዛሬ አርብ 702 ለተባለው የሬዲዮ ጣቢያ በሰጡት መግለጫ በደቡብ አፍሪካ ለሩሲያ ምንም አይነት የጦር መሳሪያ እንዲላክ አልፈቀደችም ሲሉ ተናግረዋል። ደቡብ አፍሪካ ለሩሲያ ምንም አይነት የጦር መሳሪያ እንዲላክ አልፈቀደችም ሲሉ ተናግረዋል። ከደቡብ አፍሪካ ለሩሲያው የተጫነ የጦር መሳሪያ ካለ ግን ያ ህገ ወጥና ተገቢ አይደለም ማለታቸውንም የሬዲዮ አዘጋጅ በትዊት ገጹ ያሰፈረውን ጠቅሶ ሮይተርስ ዘግበዋል። አምባሳደር ብሪጌቲ እንደ ኤሮፓ አቆጣጠር ከታህሳስ 6 እስከ ታህሳስ 8 ባሉት ቀናት ሳይመን ታውን በተባለው ባህር ኃይል ጦር ሰፈር ሌዲ አር በተባለችው መርከብ ላይ ወታደራዊ የጦር መሳሪያዎች መጫናቸውንና ወደ ሩሲያ መጓጓዛቸውን ዩናይትድ ስቴትስ እርግጠኛ ናት ብለዋል። የራማፎሳ ጽሕፈት ቤት ትናንት ሐሙስ አመሻሹ ላይ ባወጣው መግለጫ በሌዲ አር ላይ የጦር መሳሪያ ተጭኗል ስለተባለው ውንጀላ ምንም ማረጋገጫ የለም ቢልም አሶሲየትድ ፕሬስ ግን ሌዲ አር የተባለችው መርከብ ባለፈው አመት ለሩሲያ መንግስት ወታደራዊ መሳሪያዎችን ያጓጉዛል በሚል በዩናይትድ ስቴትስ ማዕቀብ ከተጣለበት ድርጅት ጋር ግንኙነት እንዳላት አረጋግጫለሁ ብለዋል። የባይደን አስተዳደር የኔቶ አጋር ለሆነችው ጀርመን የ ስምንት ነጥብ አምስት ቢሊዮን ዶላር ቺኑክ የተሰኙ ሄሊኮፕተሮችን ሽያጭ ትናንት አሙስ አጽድቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አሜሪካ ለጀርመን ስልሳ ቺኑክ ሄሊኮፕተሮችን የሚሳይል ማስጠንቀቂያዎችን ጨምሮ ከሞተሮችና መለዋወጫ ዕቃዎቻቸው ጋር እንደምትሸጥ ለምክር ቤቱ አስቀድሞ ማስታወቁን አመልክተዋል። ቺኑክ ከሰራዊቱ ሄሊኮፕተሮች የላቀው መሆኑን የጠቀሰው የአሶሲየትድ ፕሬስ ዘገባ ሄሊኮፕተሩ ወታደሮችና መሳሪያዎችን ለማጓጓዝ ያገለገለና በአፍጋኒስታንና ኢራቅ ጦርነቶች የታወቀ እንደነበር አስታውሷል። ሄሊኮፕተሩ ባለፈው ሚያዝያ በሱዳን የነበሩ የዩናይትድ ስቴትስ ኤምባሲ ሰራተኞችን ለማውጣት ማገልገሉም በዘገባው ተጠቅሷል። የሄሊኮፕተሮቹ ሽያጭ ጠንካራውን የጀርመን ወታደራዊ አቅም ይበልጥ የሚያሳድገው ሲሆን፣ የአካባቢ ስጋቶችን ይከላከላል ሲል የውጭ ጉዳይ ሚኒስትሩ መግለጫ አመልክቷል። ሄሊኮፕተሮቹ በዩክሬን ጥቅም ላይ እንዲውሉ የታሰቡ አለመሆኗቸው ተገልጿዋል። ይህ የታቀደው ሽያጭ በአውሮፓ ለፖለቲካና ኢኮኖሚያዊ መረጋጋት አስፈላጊ ኃይል አጋር የሆነው ኔቶን ደህንነት በማሻሻል የዩናይትድ ስቴትስን የውጭ ፖሊሲና ብሔራዊ ደህንነት ይደግፋል ሲልም የሚኒስቴሩ መግለጫ አመልክተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ አበቃ። ከቀሪዎቹ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። ቮይስ ኦፍ አሜሪካ ደረጃ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ግንቦት 4 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደ ሆነው የአብይር ዘገባ እንለፍ። የሱዳኑን ግጭት በመሸሽ የኢትዮጵያ የድንበር ከተማ መተማ የደረሱ ኢትዮጵያውያንና የሌሎች ሀገራት ዜጎች ቁጥር ከ18 ሺ በላይ መድረሱን ዓለም አቀፉ የፍልሰት ድርጅት ወይም አይኦኤም አስታውቋል። ከመተማ በተጨማሪ በኩምሩክ በኩል ወደ ቤኒሻንጉል ጉምዝ ክልልም 600 በላይ ሰዎች መግባታቸውን የድርጅቱ የኢትዮጵያ ቃል አቀባይ ኬቪ ራይ ለአሜሪካ ድምጽ አብራርተዋል። በየአካባቢው የሚገኙ የአስተዳደር አካላትም ኢትዮጵያውያንና የልዩ ልዩ ሀገራት ዜጎች ከሱዳን ወደ ኢትዮጵያ መግባታቸውን እንደቀጠሉ አመልክተዋል። አስቴር ምስጋናው ተጨማሪ አላት። በሱዳን ወር ሊሞላው ከተቃረበው ግጭት የሸሹ የልዩ ልዩ ሀገራት ዜጎች ሀገሪቱን እየለቀቁ በምዕራብ ጎንደሯ የድንበር ከተማ መተማ በኩል ወደ ኢትዮጵያ መግባታቸውን መቀጠላቸውን ዓለም አቀፍ የፍልሰት ድርጅት አይኦኤም አስታውቋል። የድርጅቱ የኢትዮጵያ ቃል አቀባይ ኬቢራይ ለአሜሪካ ድምፅ እንዳብራሩት እስካሁን መተማ የደረሱት ኢትዮጵያውያንና የሌሎች ሀገራት ዜጎች ቁጥር ከ18000 በላይ ነው። ይህው ቁጥር በቀጣዮቹ ወራት ከ130 ሺህ በላይ ሊደርስ እንደሚችል የፍልሰት ድርጅቱ ግምቱን አስቀምጧል። ከነኝህም መቶ ሺህ ኢትዮጵያውያንና 30 ሺህ የሌሎች ሀገራት ዜጎች እንደሆኑ ድርጅቱ አመልክቷል። የዓለም አቀፍ የፍልሰት ድርጅቱ ቃል አቀባይ ኬቢራይ ለአሜሪካ ድምፅ ዘጋቢ እስክንድር ፍሬው በሰጡት ምላሽ ይህንን ግምት መነሻ አብራርተዋል። የቀጣዮቹ ወራት ፍልሰተኞች ቁጥር መነሻችን ግጭቱን ሸሽተው የሚገቡትን ሰዎች መከታተል ከጀመርንበት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 21 ቀን ጀምሮ እየተመለከትን ያለነውን አካሄድ መነሻ ያደረገ ነው። በመጀመሪያዎቹ ጥቂት ሳምንታት በየቀኑ የሚገቡት ሰዎች አማካይ ቁጥር አንድ ሺህ ነበር። በተለያዩ ቀናት ቁጥሩ ከሰባት መቶ ጀምሮ ከአንድ ሺህ በላይ የደረሰበት ጊዜ ነበረ። የሱዳኑን ግጭት የሸሹ ሰዎች ወደ ኢትዮጵያ እየገቡ ያሉት በምዕራብ ጎንደሯ የድንበር ከተማ መተማ በኩል ብቻ ሳይሆን በመቶዎች የሚቆጠሩ ሰዎች በቤንሻንጉል ጉምዝም በኩል መግባታቸውን ኬቢራይ አስረድተዋል። የፍልሰት ድርጅቱ ለሱዳኑ ቀውስ እየሰጠ ያለውን ምላሽ ባሳደገበት ማዕቀፍ በቤንሻንጉል ጉሙዝ ክልልም በኩምሩክ የሚገኝ ሌላ ተጨማሪ መተላለፊያ ቦታም እየተከታተልን ነው። እስካሁን በዚህ መተላለፊያ በኩል ከ600 በላይ ሰዎች መግባታቸውን መዝግበናል። በዚያው በቤንሻንጉል ጉምዝ መተከል ውስጥ በሚገኝና አልመሃል በተባለ ሌላ መተላለፊያ በኩል እየገቡ ያሉ ሰዎች እንዳሉም የተወሰነ መረጃ ደርሶናል። የገቡትን ሰዎች ቁጥር ግን ማረጋገጥ ይኖርብናል። በሱዳን ድንበር አካባቢ የሚገኙ የኢትዮጵያ ባለስልጣናት የሱዳኑን ግጭት ሸሽተው የሚመጡ ፍልሰተኞች በቂ ድጋፍ እየተደረገላቸው መሆኑን ገልጸዋል። በአማራ ክልል የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ በአሁኑ ሰዓት በቀን በአማካኝ አንድ ሺህ ፍልሰተኞች የሱዳንን ድንበር አቋርጠው በመተማ በኩል ወደ ኢትዮጵያ እየገቡ መሆኑን ጠቅሰው ከሱዳን የድንበር ከተማ ባለስልጣናት ጋር በመነጋገር ችግር እንዳይገጥማቸው በጋራ እየሰራን ነው ብለዋል። ኦቻ እና ሌሎችም አጠቃላይ በዚህ መስክ የተሰማሩ ሁማኒታሪያን ድርጅቶች ከፍተኛ የሆነ ስራ እንዲሰሩ ተቀናችተው ነው እያደረግን ያለ ነው። በዚህ መሰረት የሚቀጥል ከሆነ መቶ ሺህም እንበለው ሁለት መቶ ሺህ ቢመጣ እንዴት ነው ማስተናገድ የምንችለው ብለን ለዚህ የሚሆን የቦታ አቅርቦት፣ ለዚህ የሚሆን የምግብ የውሃ አቅርቦት፣ ለዚህ የሚሆን ትራንስፖርት አቅርቦት፣ ለዚህ የሚሆን የጤና አገልግሎት እና ሌሎችም በምን አይነት መንገድ እንሄዳለን ብለን በከፍተኛ ስራ እየተሰራ ነው ያለው ማለት ነው። በሌላ መንገድ ደግሞ የዜጎች ደህንነት በተገቢ መንገድ እንዲጠበቅ ከሱዳን ቦርደር አካባቢ ጋር የዲፕሎማሲ ስራዎቻችን አጎራባች መስተዳደር ህዝብ ጋር እንዴት እናስተናግድ የሚል ነገር በየቀኑ በየጊዜው ውይይት እያደረግን ነው ያለ ነው። ስለዚህ ጥሩ ስራ እየሰራን ነው ያለ ነው። ይህንን እናስቀጥላለን ማለት ነው። የሱዳን ድንበር በሆነችው በጋላባት በኩል የሱዳን ዜግነት ያላቸው በርካታ ፍልሰተኞች መኖራቸውን ያመለከቱት አቶ ቢክስ ወደ ኢትዮጵያ ድንበር ተሻግረው ከገቡት ፍልሰተኞች መካከል እስካሁን በተዘጋጀው መጠለያ ጣቢያ ላይ ያረፈ አለመኖሩን ተናግረዋል። በቤኒሻንጉል ጉሙዝ ክልል የአሶሳ ዞን አስተዳዳሪ አቶ እድሪስ መሐመድ የሱዳን ድንበር አዋሳኝ በሆነችው ኩምሩክ በኩል የሱዳን እና የሌሎች ሀገር ዜግነት ያላቸው ፍልሰተኞች መግባታቸውንና በመጠለያ ውስጥ ሆነው አስፈላጊው ድጋፍ እየተደረገላቸው እንዳለ አስታውቀዋል። በርከት ያለ ቁጥር ነው። በዛ በኩርሙክ በኩል ነው እስካሁን የገቡ ቦታ ተለይቶ ድንኳኖች ተሰጥቶላቸው ነው ያለው ዛ አካባቢ ላይ እዚህ ሲደረጋለ የሚመጡትን እዛ ደሞ ያርፉ ማለት ነው። ምግብ መጠጥ፣ ሁሉም ነገር እንትን እየተደረገላቸው ነው። ነገር ግን ይበቃል ብለን አንድ አይደለም፣ እንደ ሁኔታው ላይበቃ ይችላል። ነገር ግን ሰብአውነት ጉዳይ ወሳኝ ከመሆኑ ጋር ተያይዞ ለማንኛውም ሰው ግልጽ ስለሆነ ድጋፍ በአቅሙ በማህበረሰቡ አቅም በዛ ባለው አስተዳደር በሁለቱም ሀገራት የድንበር አካባቢዎች የተመድ ዓለም አቀፍ የፍልሰት ድርጅት ለማረፊያነት የሚያገለግሉ መጠለያዎችን እየገነባና ሌሎችንም ድጋፎችን እያደረገ እንደሚገኝ ባለስልጣናቱ ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ባህርዳር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአፋር ክልል አውሲ ረሱ ዞን አድአር ወረዳ ካሳጊታ ከተማ ትላንት ሐሙስ በሞርታር ጥይት ፈንድቶ አራት ሰዎችን መግደሉንና በአምስት ሰዎች ላይ ከባድና ቀላል ጉዳት ማድረሱን የአይንማኞች ገለጹ። አካባቢው በቅርቡ የሰላም ስምምነት የቆመው ጦርነት ሲካሄድበት የቆየበት መሆኑን የጠቀሱት የከተማዋ ነዋሪዎች በየቦታው የተጣሉና የተቀበሩ ተተኳሾችና ፈንጂዎች በሚያስከትሉት ጉዳት የንጹሐን ሕይወት እያለፈ ነው ብለዋል። አካባቢያቸውን ከስጋት ነጻ እንዲሆን በልዩ ልዩ ጊዜያት ለአካባቢያቸው መንግስታዊ አመራር ም ችግሩ መፍትሄ ሳያገኝ መቀጠሉን አስረድተዋል። የካሳጌታ ወረዳ ጸጥታ ዘርፍ በበኩሉ ፍንዳታው የተከሰተው የወዳደቁ ብረታ ብረት ሰብሳቢዎች ተጥለው የቀሩ ተተኳሾችን እየቀጠቀጡ በነበረበት ወቅት መሆኑን አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ ባወጣው ሪፖርት ጦርነቱ የተካሄደባቸው የሰሜን ኢትዮጵያ ክፍሎች በየቦታው የተጣሉና እንዲመክኑ ያልተደረጉ ተተኳ ተኳሾች የማህበረሰቡን የዕለት ተዕለት እንቅስቃሴ እያስተጓጉሉ እንደሚገኙ ገልጿል። መስፍን አራጌ ተጨማሪ አለው። የካሳ ጊታ ከተማ ነዋሪ የሆኑት ሁመድ መሐመድ በከተማዋ ውስጥ ተጥሎ የቆየ የሞርታር ጥይት ትላንት ሐሙስ ግንቦት 3 ቀን 2015 ዓ ም ፈንድቶ አራት ሰዎች ወዲያውኑ መሞታቸውን ተናግረዋል። ትናንት ካሳ ጊታ ከተማ ውስጥ የሞርተር ቀለሃ ትልቁ ነበርና ከጦርነቱ በኋላ ብዙ ይቀረማል ማለት ነው። እዚያ ፀሐይ አሁን ሙቀት አማስል አሁን አካባቢው ፀሐይ በቃ ሲያግለው ፈንድቶ ጭምረት ሰዎች ይወስያል። ሁለት ሰዎቹ ደግሞ ከባድ ጉዳት ላይ ናቸው። እስካሁን ደስ ይለናቸው ስለ ፍንዳታው የከተማዋ ነዋሪዎችና የወረዳው ጸጥታ ዘርፍ የተለያዩ መንስኤዎችን ይጠቅሳሉ። የከተማዋ ነዋሪ አቶ ሁመድ ለፍንዳታው ምክንያት ያደረጉት የአካባቢውን ከፍተኛ ሙቀት ነው። የደቡብ ወሎ ዞን የሰላምና ጸጥታ ምክትል መምሪያ ኃላፊ ኮሎኔል ሁሴን አህመድ የካሳጊታውን ፍንዳታ መንስኤ ባይጠቅሱም፣ ተተኳሾች በአግባቡ ካልተቀመጡ በከፍተኛ ሙቀት ሊፈነዱ የሚችሉባቸው አጋጣሚዎች መኖራቸውን አስረድተዋል። ከአየር ሙቀቱ ጋርና ከተለያየ ነገር ዝናብ ሲፈራረቅባቸው አደጋ የማድረስ ይጨምራል። ፈንጂዎችን ሀይ ላይ ማስቀመጥ፣ ሙቀት በሚፈጥር ቦታ ማስቀመጥ የራሱ ቦል ፈጥኖ ስላለው ይህ አይመከርም። ስለዚህ አንዱ መነሾ ሊሆን ይችላል የሚል ሀሳብ አለኝ። ከሟቾቹ አንዱ የቅርብ ቤተሰባቸው እንደሆኑ የሚናገሩት አሊ ሊበን የተባሉ አስተያየት ሰጪ ደግሞ ፍንዳታው የተፈጠረው በግለሰብ በመነካካቱ ነው ብለዋል። የሞርታል ጥይቱን በእጅ ሲነካኩት ነው የፈነዳው። የካሳጊታ ወረዳ ጸጥታ ዘርፍ ተወካይ ኒበል አሊ ግን በአካባቢው ማህበረሰብ ቆራሌው በመባል የሚታወቁት የወዳደቁ ብረታብረት ሰብሳቢዎች የሞርታር ጥይቱን ሲቀጠቅጡ ፍንዳታው መድረሱን ይገልጻሉ። በፍንዳታው አራት ሰዎች መሞታቸውንና በአምስት ሰዎች ላይ ጉዳት መድረሱንም አረጋግጠዋል። ቆራሌው ብረታብረት የአሮጌ ብረት ገዢዎች የሉም። ከተማ ውስጥ አንዳንድ ዝም ብሎ ማይረባ ብረታብረት የሚገዙት ነጋዴዎች የአርብቶ አደር ማህበረሰቡ በኪሎ እንገዛችኋለን እያለ ብረታብረት ሰብስበው እየሸጡላቸው፣ ያንን ቀላጭ እናወጣለን በሚለው የሚደረግ መቀጥቀጥ ነው ሁሉ አደጋ ደረሰው። ኦራሊዮን አጋዴ ነው አንድኛው ዋናው ወዛደር አሰማርቶ በጓሮ ከቤቱ ጀርባ ላይ እያስቀጠቀጠ ጫፍ ላይ የሆነች ቀላች አለች መድፍ ቅይቷ ያንን ለይ እናወጣለን በሚል በሚደረግ ቅጥቀጣ ነው ፍንዳታው የተከሰተ በዛ ነው። አስተያየት ሰጭው አቶ ሁመድ የትላንቱ ፍንዳታ በከተማዋ ደረጃ ሲከሰት ለመጀመሪያ ጊዜ እንደሆነ ጠቁመዋል። እስከ ዛሬው ከከተማ ውጭ ነበር ነው። ገጠራማ አካባቢውን አብዛኛው ጊዜ ሲከሰት የነበረው። የትናንትና ልይት ያለ ነበር ከተማ ውስጥ ነው። ከተማ ውስጥ ደግሞ የሞርቴር ቀላዎች ብዙ ናቸው። አሁን የብዙ ሰዎችን ሕይወት በቃ ማጥፋት የሚችል ሁኔታ ነው ያለው። ከተማ አሁን ከባድ ስጋት ውስጥ ነው ያለው። በቃ የሞርቴር ቀላዎች ነው ጠቅላላ ያለው። ህዝቡ አያውቅም ነበር ይሄ ምን ያክል ጉዳት እንደሚያደርስ። አሁን ደግሞ እያየን ነው። ከትናንትና ጀምሮ የተቀበሩና ተጥለው የቀሩ ፈንጂዎችና ተተኳሾች እንዲመክኑላቸውና እንዲጸዱላቸው ለአካባቢው መንግስታዊ አካል በተደጋጋሚ ማሳወቃቸውን የሚገልጹት አቶ ሁመድ መፍትሄ እንዳልተሰጣቸው ጠቁመዋል። እስከዛሬው የብዙ ህጻናት ህይወት እንደዚሁ ያጠንበት ሁኔታ ነው ያለው ማህበረሰቡ በቃ ከስጋት ለማታረግ አሁን ማድረግ ያለበት የሚመለከተው አካል ይህን ስራ አጠናክሮ የመጽዳት ስራ እንዲሰራልን ነው። ምታለ ምንም የአስራ ሁለተኛ ክፍል ተማሪ መሆኑን የሚናገረው የከተማዋ ነዋሪ መሐመድ አቡከር በበኩሉ ትምህርት ቤቶች የጦር ካምፕና የጦር መሳሪያ ማከማቻ ሆነው በመቆየታቸው ህጻናት በትምህርት ቤቶቹ ውስጥ በነጻነት ለመንቀሳቀስ እየፈሩ መሆናቸውን አመልክቷል። ይህም በመማር ማስተማር ሂደቱ ላይ ተጽዕኖ ማሳደሩን አክሏል። ቤቶች ጀርባ ላይ የተጣሉ ፈንጆች፣ ሞርተ የሞርተር መተኮሻዎች፣ ብዙ የተለያዩ ከባድ መሳሪያዎች አሉ። ህጻናቶች እየጎዳና የመማር ማስተማሩ ሂደቱ በጣም እየተበላላ ነው ያለው። አሁን ብዙ ግንዛቤ የተደረገለት ማህበረሰብ ካለመሆኑ አንጻር ከባድ ነው። ነዋሪዎች በስጋት ከቤታቸው የማይወጥበት አጋጣሚም እንዳለ መሐመድ ይናገራል። ከንዚ ምክንያት ብዙ ሰው ህይወት እያለፈን ያለው በተለይ ህጻናቶች ላይ የከፋ ተጋና የህይወት ማጣት እያጋጠመን ነው። ምንም የማያውቁ ህጻናቶች መወለጫው ጨዋታ የሆነበት ቦታ ከመሬት እያነሱ እየተነዳባቸው ቀን በቀን ሶስት አራት ልጅ እየተጎዳ ነው ያለው። እስከ ቤት መውጣት የማይችልበት ደረጃ ላይ ደርሰናል። አሁን ስጋቱ በተገለጸው ልክ አይደለም የሚሉት የወረዳው ጸጥታ ዘርፍ ተወካይ አቶ ኒበሌ መከላከያ አካባቢውን ከፈንጂዎች የማጽዳት ስራ መስራቱን ገልጸዋል። ያልታዩትንና የወዳደቁትን ደግሞ የማጽዳቱ ስራ ይቀጥላል ብለዋል። ከመከላከያ ትብብር ተደርጎልን ከዚህ በፊትም ሙሉ መኪና ተጭኖ መከላከያው አንስቶልን ተባብሮ ብዙ ተለቅሟል። ደን ነው ስፋት አለው ግንባሩ ጦርነት የነበረበት ያንን መልቀም ያለበትን ቦታ የማይታወቅ ነገር ሆኖ ነው እንጂ በራሳችን በፊትም ጥረት አድርገናል። አሁንም የበለጠ መከላከያ ባለሙያ ሰጥቶን አሁን በየቆራሌው ቤቱ ያለውን በየቤቱ አስን ለቅመን አንድ ቦታ ተሰብስቦ ባለሙያው ፈቶት ወደ የሚፈለገው ቦታ ይዞት ይሄዳል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትላንት ባወጣው ሪፖርቱ በተለይም የግብርና ስራዎች በሚከናወኑበት የተዘ የተዘጉ ትምህርት ቤቶችን የማስጀመር እንቅስቃሴ በሚደረግባቸውና ከዚህ ቀደም ጦርነት በነበረባቸው የሰሜኑ አካባቢዎች በየቦታው የተጣሉና እንዲመክኑ ያልተደረጉ ተቀጣጣዮች የማህበረሰቡን የዕለት ተዕለት እንቅስቃሴ አውከውታል ብሏል። የአፋር ክልል አውሲረሱ ዞን አድአር ወረዳን በምሳሌነት ያነሳው ኦቻ በሚያዝያ ወር ብቻ አራት ፍንዳታዎች መድረሳቸውን የሚያረጋግጡ ሪፖርቶች እንደደረሱ አመልክቷል። በተመሳሳይም በአማራ ክልል ሰሜን ወሎ ዞን ጋሸና አካባቢ በሰዎች ላይ ጉዳት ያደረሱ ተመሳሳይ 15 ፍንዳታዎች መከሰታቸውን በትግራይ ክልል ደግሞ ካለፈው ጥር ወር ጀምሮ በ41 ሰዎች ላይ ጉዳት ደርሶ ሕክምና መውሰዳቸውን ጠቅሷል። የካሳ ጊታ ከተማ አስተያየት ሰጪዎች ማህበረሰቡ ስለ ተተኳሾቹ ያለው ግንዛቤ አነስተኛ ነው ይላሉ። ተተኳሾችን አስመልክቶ በሶስቱም ክልሎች ለሚገኙ የማህበረሰብ ክፍሎች የግንዛቤ ማስጨበጫ ስራዎች እየተሰሩ መሆናቸውን ኦቻ በሪፖርቱ አመልክቷል። ያም ሆኖ የስጋት ቀጠና የሆኑ አካባቢዎችን ማጽዳት አንገብጋቢ ተግባ ተግባር እንደሆነ በሪፖርቱ አሳስቧል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ። በተከታይ የምናልፈው ደግሞ ወደ ትግራይ ክልል ይሆናል። በአሁኑ ወቅት ወደ ትግራይ ክልል እየገቡ የሚገኙ መጠነኛ አልሚ ምግቦችና የግብርና ግብአቶች ቢኖሩም ተቋርጦ የሚገኘውን የሕይወት አድን የእርዳታ ምግብ ስርጭት ማስቀጠሉ የቅድሚያ ትኩረት ሊሰጠው እንደሚገባ የክልሉ የአደጋ ስጋት አመራር ኮሚሽን አሳሰበ። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ወይም ኦቻ ባወጣው ሪፖርት ሁለት ዓለም አቀፍ ለጋሽ ድርጅቶች በትግራይ ክልል የሚያደርጉትን የእርዳታ እህል ስርጭት በጊዜያዊነት ቢያቋርጡም አልሚ ምግቦች ምግቦችና የግብርና ዋና ግብአቶች ወደ ክልሉ በመግባት ላይ መሆናቸውን ገልጿል። የእርዳታ ማስተባበሪያ ቢሮ ሪፖርት ላይ የአሜሪካ ድምጽ አስተያየቱን የጠየቀው የክልሉ የአደጋ ስጋት አመራር ኮሚሽን በበኩሉ አልሚ ምግቦቹና የግብርና ግብአቶቹ በመግባት ላይ መሆናቸውን ቢያረጋግጥም በመጠኑ ውስን እንደሆኑና ከእርሱም ይልቅ ስርጭቱ የተቋረጠው የህይወት አድን የእርዳታ ምግብ በአስቸኳይ የሚቀጥልበት ሁኔታ እንዲመቻች ጠይቋል። ሙልጌታ ጽብሃ ተጨማሪ ዘገባለሁ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ባወጣው ሪፖርት በክልሉ የእርዳታ እህል ስርጭት በጊዜያዊነት እንዲቆም ቢደረግም አልሚ ምግቦችና የግብርና ግብአቶች እየገቡ እንደሆነና እስካሁን ድረስ 1200 ሜትሪክ ቶን ማዳበሪያ ጨምሮ ምርጥ ዘር፣ የግብርና ኬሚካል እንዲሁም 26 ትራክተሮች መቀለ መድረሳቸው አስታውቋል። በሪፖርት ላይ የአሜሪካ ድምፅ ማብራሪያ የጠየቃቸው በትግራይ ክልል የአደጋ ስጋት አመራር ኮሚሽን የቅድመ ማስጠንቀቂያና ግብረ መልስ ኢንስፔክቶሬት ዳይሬክተር አቶ ገብረ እግዚአብሔር አረጋዊ በበኩላቸው በአሁኑ ጊዜ ቅድሚያ መሰጠት የሚኖርበት ለአስቸኳይ ምግብ ፈላጊዎች ሊደርስ የሚገባው የህይወት አድን የምግብ እርዳታ እንደሆነ ተናግረዋል። መቅደም የሚገባው የሰዋው እርዳታ ነው። በህይወት መኖርና አለመኖር ነው መቅደም ያለበት። የላይፍ ሴቪንግ ነው መቅደም ያለበት። ብዙ ተፈናቃይ ያለን፣ ብዙ ህጻኖች አሉ፣ ብዙ እርጉዞች አሉ፣ ብዙ አጥቢዎች አሉ። ዲስፕለስድ የሆኑ በሚኒት የሚቆጠሩ ዝብነው ያለን ስለዚህ ኢቨን ማህበረሰቡም በጣም ከፍተኛ ችግር ነው ያለው። ከሁለት ዓመትና ዓመት እና ከዛ በላይ ብሎኬጅ ነው የነበረው። ስለዚህ እንደዚህ ብሎ ካወጣ ትክክል አይደለም። እንዲያውም ፓውዝ የሆነው መለቀቅ አለበት። ኢንቨስቲጌሽኑ መደረግ አለበት። ተጠያቂ መሆን የሚገባው መጠየቅ አለበት። ግን ጎን በጎን መተግበር ይቻላል። መቅደም የሚገባው የሰው ህይወት መታደግ ነው። የሪሶርስ ማናጅመንት ወይም ኮንትሮል በሁለተኛ ደረጃ ጎን በጎን ኢምፕሊመንት መደረግ ይቻላል። ስለዚህ ለኢንቨስቲጌሽን ያደረግን ነው ብለን ጊዜም የቆጠርን ስንሄድ የሰዎች ህይወትም እያጣን እንዳለን ታሳብ መድረግ አለበት ማለት ነው። ሰዎች ከሞቱ ሰዎች ካለቀ በኋላ የሚፈቀድ ወይም ደግሞ ይሄ ፓውዝ ሆነዋል ማለት በቃ ይሄ ዳይሬክት እንዳይደረግ ሰዎቹ እንዲሞቱ ነው ውሳኔው። ምንም ለሌላ ኦፕሽን የለውም ማለት ነው። በአሁኑ ወቅት ወደ ክልሉ እየገቡ ናቸው የተባሉት አልሚ ምግቦችና የግብርና ግብአቶች ቢሆኑ በጣም ውስን እንደሆኑ አቶ ገብረ እግዚአብሔር ገልጸዋል። ስለ መዳበሪያ ወይም ደግሞ ስለ ሌሎች ነገር በዛ የተከካካሉ ማለት እሱም ስጠት እንደሆነ ለመግለጽ የምንፈጥ ነው ኢቨን አልሚ ምግቦቹም በዩኒሴፍ ና በዳብሊፍ ነው የሚቀሩ አልሚ ምግብና የሚቀሩ ደግሞ ለእርጉዞች ለህፃኖችና ለጥቢዎች ነው ይህም በቂ አይደለም። ከመጀመሪያ ፓውዝ ሳይደረግም በቂ አይደለም ማለት ነው። አሁን ደግሞ የሚቀረው በሁለቱም የዩኤን ኤጀንሲ ድርጅቶች ነው። ልክ እንደ ምግብ ፓውዝ ነዋል። አልሚ ምግብ የተሰጣቸው ያለው የምግብ እጥረት ስላላቸው ነው። በህይወት እንዲቆዩ ልክ እንደ ትሪትመንት ነው። እንደምን አይነት ነው የሚሰጣቸው ማለት ነው። ስለዚህ ይሄ በዚህ የማይተካ መሆኑ መዳበሪያ ደርጅን ያለን ፕላን ከ800 ሺህ ኩንታል እንደሚያስፈልገን ነው የተፈቀደ ቃል የተገባው ወደ 400 ሺህ ኩንታል እንደሆነና አሁን ደግሞ በመጫን ፕሮሰስ ላይ ያለው ወደ 100 ሺህ ኩንታል የሚጠጋ መሆኑ፣ ወደ ድርጅን እስካሁን ገብታ ያለው ግን እስከዚህ ቀን 2000 በታች ኩንታል ነው ገብታ ያለው ማለት ነው። እስካሁን ወደ ክልሉ የገባ ምርጥ ዘሪሁን የግብርና ኬሚካል የለም ያሉት ዳይሬክተሩም የኦሮሚያ ክልል መንግስት የላከው ድጋፍ ግን ወደ ትግራይ እየተጓጓዘ እንደሚገኝ ጠቁመዋል። ወደ ክልሉ ገብተዋል የተባሉ ትራክተሮችም በጊዜያዊ አስተዳደሩ የተገዙ ናቸው ሲሉ ተናግረዋል። እንደ ተመድ የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻ ሪፖርት በትግራይ ክልል ሲሰራጭ የቆየው ሰብዓዊ ድጋፍ በጊዜያዊነት እንዲቋረጥ ከተደረገ በኋላ ሁለት አበይት ተግባራት በመከናወን ላይ ይገኛሉ። የመጀመሪያው የእርዳታ ምግብን ለሽያ በማዋል ተፈጽመዋል የተባለውን ምዝበራ የመመርመርና የማጣራት ስራ ሲሆን ሌላው ደግሞ በሰብአዊ ድጋፍ ላይ የሚሰሩ ተቋማት ከክልሉ ጊዜያዊ አስተዳደር አመራሮች ጋር በመቀናጀት እርዳታ የሚያስፈልጋቸው ሰዎች የመለየትና የመመዝገብ ስራ እየተፈጸመ መሆኑን የማስተባበሪያ ቢሮው በሪፖርቱ አስታውቋል። በዚህም የእርዳታ እህሉ ለትክክለኞቹ ተረጂዎች መድረስ እንደሚችል በማረጋገጥ የማከፋፈል ስራው ዳግም እንደሚጀመር ቢሮው አመልክቷል። የዓለም ምግብ ፕሮግራምና የአሜሪካ ተቋም ዩኤስአይዲ ለክልሉ ችግረኞች በሚቀርበው የህይወት አድን የምግብ እርዳታ ላይ ምዝበራ ተፈጽመዋል በሚል በትግራይ ክልል ሲያደርጉ የቆይቱን የነፍስ አድን የምግብ እርዳታ ስርጭት በጊዜያዊነት ማቆማቸውን ባለፈው ሳምንት በይፋ ማሳወቃቸው ይታወሳል። ለአሜሪካ ድምጽ ሙልጌት አጽበሃም መቀለም በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ስደተኞችን ከድንበር ላይ ይዞ ወደ መጡበት አገር የሚመልሰውና በትራምፕ ዘመን የወጣው ታይትል 42 የተሰኘው ደንብ ትላንት ሐሙስ እኩለሌሊት በማብቃቱ ከፍተኛ ቁጥር ያላቸው ስደተኞች በአሜሪካ ደቡብ ድንበር በኩል እንደሚመጡ በመጠበቅ ላይ ነው። ታይትል 42 የተሰኘውና በኮሮና ወረርሽኝ ወቅት በወጣው ደንብ መሰረት፣ 2.8 ሚሊዮን ስደተኞች ከድንበር ላይ ተይዘው ወደ መጡበት አገራት ተወስደዋል። የአሜሪካ ድምጿ አኒታ ፓውል ያደረሰችንን ዘገባ እንግዶ ወልድ ያቀርበዋል። ታይትል 42 የተሰኘው ደንብ ማብቃትን ተከትሎ ከፍተኛ ቁጥር ያላቸው ስደተኞች በደቡብ ድንበር በኩል ሰሞኑን መገኘት የተለመደ ትዕይንት እንዳይሆን ዋይት ሀውስ ጥረት በማድረግ ላይ ነው። የፕሬዚደንት ባይደን ከፍተኛ የስደተኞች ጉዳይ ባለሥልጣን ረቡዕ ዕለት አዲስ ደንብ ይፋ አድርገዋል። ከአንዳንድ ልዩ ሁኔታዎች በስተቀር ድንበሮችን አልፎ የሚመጡ ስደተኞች ወዲያውኑ ተይዘው ጥገኝነት ለመጠየቅም ብቁ እንደማይሆኑ አዲሱ ደንብ ይደነግጋል። በጉምሩክና ድንበር ጥበቃ ባለሥልጣን መተግበሪያ ላይ ቀጥሮ ለሚይዙ ጥገኝነት ጠያቄዎች ግን የጥገኝነት ከለላ ለማግኘት ብቁ እንደሚሆኑ አዲሱ ደንብ ይገልጻል። የአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርጋ ደንቡን ያብራራሉ። ዛሬ ከእኩለ ሌሊት በኋላ በደቡብ ድንበራችን በኩል የሚገባ ማንኛውም ሰው ጥገኝነት ለመጠየቅ ብቁ አይሆንም እናም በህገ ወጥ መንገድ በመግባቱ ምክንያት ተጠያቂ ይሆናል። ይህም ለአምስት ዓመት መልሶ አሜሪካ መግባት አለመቻልና ምናልባትም በወንጀል ተጠያቂ ሊሆኑ ይችላሉ። ባይደን በበኩላቸው ኮንግረስ ብዙ መስራት ይጠበቅበታል ይላሉ። ለድንበር ጥበቃ የሚሆን ተጨማሪ በርካታ ገንዘብ እንዲመደብም ምክር ቤቱን ጠይቄያለሁ። የባይደን ተቀናቃኞች በበኩላቸው የአሜሪካውያንን ደህንነት በመጠበቅ ረገድ ፕሬዝደንቱ በቂ እየሰሩ አይደሉም ባይ ናቸው። ሪፐብሊካኑ ጆ ዊልሰን የሚሉት አለ። የባይደን የድንበር ፖሊሲ የብሔራዊ ደህንነታችንንም ሆነ የአሜሪካንን ቤተሰቦች በህገወጥ የውጭ ዜጎች ለሚፈጸም የሽብር ጥቃት የሚያጋልጥ ነው። በሌላ በኩል የስደተኞች መብት ተከራካሪዎች በበኩላቸው የባይደን ደንብም ቢሆን ጠንከር ያለ ነው ይላሉ። መሊሳ ክሮው በፆታና ስደተኞች ማዕከል የህግ ክፍል ኃላፊ ናቸው። ይህ ደንብ ደህንነትን ፍለጋ ደቡብ ድንበር ላይ የሚገኙ ሰዎችን ሕይወት ለአደጋ የሚያጋልጥና ለስቃይ የሚዳርግ ነው፣ አስተዳደሩ በሚገባ እንደሚያውቀው ፍጹም ሕገ ወጥም ነው። አዲሱ ደንብ ባይደን ራሳቸው በምርጫ ዘመቻ ወቅት የተቃወሟቸውን ሁለት የትራምፕ ዘመን የጥገኝነት ክልከላ ሕጎችን ያጣመረ ነው። እነዚህ ሁለት ደንቦችን የፌዴራል ፍርድ ቤት ሕገ ወጥ እንደሆኑ ደምድሟል። የባይደን አስተዳደር በዚህ አይስማማም። በድጋሚ የአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርጋ ይህ ፕሬዚደንት ሰዎች የሚገቡበትን ሁኔታ አስፋፍቷል ይህንን በተመለከተ ከቀድሞ አስተዳደር የተለየነን። በዋሽንግተን ክርክሩ በጦፈበት በዚህ ወቅት ወደ አሜሪካ በመግባት አዲስ ሕይወት ለመጀመር የሚሹ ከፍተኛ ቁጥር ያላቸውን ስደተኞች በተመለከተ ለሁለት የተከፈለው የአገሪቱ ሸንጎ አንድ የሚያስማማው ፖሊሲ ላይ እንደሚደርስ የሚታይ ፍንጭ የለም። ተከታይ ደግሞ ዜና እረፍት አንጋፋዋ ድምፃዊት ሂሩት በቀለ በአደረባት ህመም በ በሰማኒያ ዓመቷ ከዚህ ዓለም በሞት ተለይታለች በዘመናዊ የኢትዮጵያ ሙዚቃ ታሪክ ውስጥ ከግንባር ቀደም እንስት ድምፃውያን ተርታ የምትመደበው ሂሩት የቀድሞ ሙዚቀኛና በኋላም በዘማሪነት ያገለገለች ሲሆን በማረፋ ዛሬ አርብ ግንቦት አራት ቀን 2015 ዓ.ም ማለዳ ላይ ተሰምቷል። ሀብታሙ ስዩም አጠር ያለ ዘገባ አለው። አንጋፋ ዜመኛ ሂሩት በቀለ ወደ ሙዚቃው ዓለም የገባችው ከ1952 ዓ ም ጀምሮ ሲሆን በአንድ ወቅት ለኢትዮጵያ ራዲዮ በሰጠችው ቃለ ምልልስ የመጀመሪያ ስራዋ የሐር ሸረሪት የሚል እንደነበረ ተናግራለች። ሂሩቱ በዚህ ቃለ መጠይቋ ላይ ሲሳይ የተባለ ወታደር ጎረቤታቸው የድምፁ አልማማር ተመልክቶ ወደ ሙዚቃው እንድታዘነብል እንደ ገፋፋት አውስታለች። ከዚህም ጋራ ከጨቅላ ዕድሜዋ አንስቶ ለትምህርት ቤት ጓደኞቿ በመዝፈን ያገኘችው ማበረታቻና በልጅነቷ በሀገር ፍቅር ቲያትር ቤት የሙዚቃ ዝግጅቶችን መታደሟ ወደ ሙዚቃው ዓለም ለመግባት እንዳነሳሳት አስረድታለች። ለመጀመሪያ ጊዜ ተወዳድራ ባለፈችበት የምድር ጦር ኦርኬስትራ በስልሳ ብር ተቀጥራ ሥራ ስትጀምር ቤተሰቦቿ መረጃው አልነበራቸውም። በቆይታም ልጃቸው ሙዚቀኛ እንደሆነች በብሔራዊ ቲያትር ቤት በሥራ ላይ ሳለች የተመለከቱ ቤተሰቦቿ በቅድሚያ ሐዘን ቢሰማቸውም ከጊዜ በኋላ ሙያዋን አምነው እንደተቀበሉት ተናግራለች። በተለይ በ1950ዎቹና በ1960ዎቹ ያበቡት ዘመናዊ የሙዚቃ ቡድኖች አጉልተው ካወጧቸው ጥቂት እንቁ ድምፃውያን ውስጥ ሂሩት በቀለ ተጠቃሽ ነበረች። በእኒህ ሁለት አስርት የኢትዮጵያ ሙዚቃ ዓመታት የክብር ዘበኛ፣ የምድር ጦርና የፖሊስ ሰራዊት በተባሉ የሙዚቃ ቡድኖች መካከል የነበረውን ጠንካራ ፉክክር በጊዜው የነበሩ የሙዚቃ አድናቂዎች ሁሉ ያስታውሱታል። ጥላሁን ገሰሰ፣ ማህሙድ አህመድና ብዙነሽ በቀለ በክብር ዘበኛ ሂሩት በቀለ፣ አለማየሁ እሸቴና ሙሉቀን መለሰ ከፖሊስ ሰራዊት፣ ታምራት ሞላና ሌሎች ደግሞ ከምድር ጦር ኦርኬስትራ የፉክክሩ ድምቀቶች ነበሩ። በዚህ ፉክክርና ውድድር መካከል ከምድር ጦር ኦርኬስትራ ወደ ፖሊስ ሰራዊት የተዘዋወረችው ሂሩት በቀለ ኮከብ ድምፃዊ ሆና እመርታዋን አህዱ ብላለች። ከዚህ ጊዜ ጀምሮ ወደ መንፈሳዊ የዝማሬ አገልግሎት እስከገባችበት የ1980ዎቹ መጨረሻ ድረስ ዘመን ተሻጋሪ በሆነ የሙያ ብቃትና ተሰጦ አድናቂዎቿን እንዲሁም አገሯን አገልግላለች። የሂሩት በቀለ አብዛኞቹ ሥራዎች ዘመን ተሻጋሪና ለበርካታ ሴት ድምፃውያን ማሟሻ የሆኑ ናቸው። የዜማ ድርሰቶችንም ትደርስ የነበረ ሲሆን ከመሐሙድ አህመድ ቴዎድሮስ ታደሰ፣ አለማየሁ እሸቴ፣ መልካሙ ተበጅና ሌሎች አንጋፋ ድምፃውያን ጋርም ስራዎቿን ለህዝብ አቅርባለች። በበርካታ ድምፃውያን ከሚቀነቀኑት የፍቅር ዜማዎች በተጨማሪ ዛሬም ድረስ በአድናቆት የሚደመጡ ሀገረ ኢትዮጵያንና ብሔራዊ ስሜትን የተመለከቱ ሙዚቃዎቿንም ተጫውታለች። ላብነትም፣ ደጋዊን አደጋና ኢትዮጵያ የሚሉት ዘመን ተሻጋሪ ስራዎች ከትናንት እስከ ዛሬ እንደተወደዱ ዘልቀዋል። በጣም ያኮራኛል ኢትዮጵያዊነትን ጥዑመ ዜማ ሄሩት በቀለ ለ35 ዓመታት ያክል በፖሊስ ሰራዊት የሙዚቃና የቲያትር ክፍል ውስጥ አገልግላለች። በእነዚህ ዓመታት ውስጥም ሕይወት እንደ ሸክላን ጨምሮ ከሁለት መቶ በላይ ድንቅ ሙዚቃዎችን ከዋልያስ ከረውሃና ከዳህላክ ባንዶች ጋር ስትጫወት፣ ከእነርሱም 38 የሚሆኑቱ በሸክላ ታትመዋል። እያንዳንዳቸው አስር ዜማዎችን የያዙ አስር ካሴቶችም ለህትመት መብቃታቸውን ዜና ሕይወቷ ያስረዳል። አንጋፋዋ ድምፃዊት ሂሩት በቀለ ወደ ኋላኛው ዘመናዋ ከ1952 እስከ 1987 ዓ.ም ድረስ ከቆየችበት የሙዚቃ ሙያ ራሷን ማግለሏን በማስታወቅ ፊቷን ሙሉ በሙሉ ወደ መንፈሳዊ ሕይወትና የዘማሪነት አገልግሎት አዙራለች። ከአባቷ የመቶ አለቃ በቀለ ክንፌና ከእናቷ ትናኝ ወርቅ መኮንን መስከረም 28 ቀን 1935 ዓ.ም በአዲስ አበባ ከተማ ልዩ ስሙ ቀበና አካባቢ የተወለደችው አንጋፋዋ ድምፃዊትና ዘማሪት ሂሩት በቀለ ባደረባት ሕመም በሀገር ውስጥና በውጭ በሕክምና ስትረዳ ቆይታ በተወለደች በሰማንያ ዓመቷ ነው ያረፈችው። የሰባት ልጆች እናት የአስር ልጆች አያትና የሰባት ልጆች ቅድመያት ነበረች። እያዳመጣችሁት ያላችሁት በ1925ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የግማሹን የአየር ሰዓታችን አጠናቀናል። ወደ ሁለተኛው አጋማሽ ነው የምንተላለፈው። የሁለተኛው አጋማሽ የመጀመሪያው ቅንብራችን ደግሞ ለኤምፔሳ የሞባይል ፋይናንስ አገልግሎት ፈቃድ መሰጠቱን እንመለከታለን። ብሔራዊ ባንክ የሳፋሪኮም አካል ለሆነውና ኤምፔሳ ለተባለው ኩባንያ የዲጂታል ፋይናንስ አገልግሎት ፈቃድ መስጠቱን አስታውቋል። በኢትዮጵያ ብሔራዊ ባንክ የክፍያና ሂሳብ ማወራረጃ ሥርዓት ተጠባባቂ ዳይሬክተር የሆኑት አቶ ሰለሞን ዳምጠው በጉዳዩ ዙሪያ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ለኤምፔሳ ኩባንያ የሞባይል ክፍያ አገልግሎት ፈቃድ ከመሰጠቱ በፊት የክፍያ አዋጅ ማሻሻያ መደረጉን ጠቅሰዋል። ኩባንያው በኢትዮጵያ የፋይናንስ ዘርፍ የተሰማራ የመጀመሪያው የውጭ ኢንቨስ ሚኒስተር እንደሆነም ተናግረዋል። ኤምፔሳ በፋይናንስ ዘርፉ ስለሚኖረው ተጽዕኖ ለአሜሪካ ድምጽ አስተያየት የሰጡት የፋይናንስ ባለሙያ አቶ ጋሻው ደሳለኝ በዘርፉ ትልቅ አቅም እና ትልቅ ልምድ ያለው ኤምፔሳ በኢትዮጵያ የፋይናንስ ዘርፍ ሲሰማራ ለደንበኞች የተለያዩ ጥቅሞችን እንደሚያስገኝ አመልክተዋል። ሆኖም ግን ብሔራዊ ባንክ እንደ ኤምፔሳ ያሉትን የውጭ ተዋናዮችና ባንኮች ለመቆጣጠር አቅሙን መገንባት አለበት ብለዋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዘገባለሁ። የኢትዮጵያ ብሔራዊ ባንክ ለኤምፔሳ ኩባንያ የሞባይል ገንዘብ ክፍያና ማስተላለፊያ አገልግሎት ፈቃድ መስጠቱን ሲያሳውቅ ይህ እርምጃ ባንኩ በሀገሪቱ የፋይናንስ አካታችነትን ለማስፋትና በዘርፉ ፈጠራ የተሞላባቸውን አገልግሎቶች ለማበረታታት የያዘውን ዓላማ የሚያሳካ ነው ብሎታል። ኤምፔሳ በፋይናንስ ዘርፉ በሞባይል ስልክ ገንዘብ የማስተላለፍና የመክፈል እንዲሁም የብድርና ቁጠባ አገልግሎት ለመስጠት ፈቃድ የተሰጠው የመጀመሪያው የውጭ ኢንቨስተር እንደሆነም መግለጫው ጠቅሷል። ባንኩ ለኩባንያው ይህን ፈቃድ ከመስጠቱ በፊትም የክፍያ አዋጅ ማሻሻያ መደረጉን በብሔራዊ ባንክ የክፍያና ሂሳብ ማወራረጃ ስርዓት ተጠባባቂ ዳይሬክተር አቶ ሰለሞን ዳምጠው ለአሜሪካ ድምፅ ተናግረዋል። በጸደቀው የክፍያ ስርዓት አዋጅ ማሻሻያ ቁጥር 1282 ህዝብ ሁለት ሺህ ሶስት አማካኝነት የይህ ሴክተር የክፍያ አገልግሎት፣ ክፍያ መፈጸሚያ ሰነድ አውጪ እና የክፍያ ስርዓት ኦፕሬተርነትን ለውጭ ኢንቨስተሮች ክፍት ያደረገ አዋጅ ነው። ያንን ተከትሎ ነው የተሰጠው። ይሄ ሲሰጥ የመጀመሪያው የውጭ ኢንቨስተር በኢትዮጵያ ውስጥ በዚህ ሴክተር ውስጥ ለመጀመሪያ ጊዜ ላይሰንስ መስጠቱን ለማሳወቅ የተሞከረው የኤምፔሳ ኩባንያ በዲጂታል የፋይናንስ አገልግሎት ዘርፎ መሳተፍ በሀገሪቱ ኢኮኖሚ በጎ ተጽዕኖ እንደሚኖረው ለአሜሪካ ድምፅ አስተያየት የሰጡት የፋይናንስ ባለሙያው አቶ ጋሻው ደሳለኝ ገልጿል። በኢትዮጵያ ውስጥ ኦፕሬስ ለማድረግ ኤምፔሳ ላይሰንስ ወሰደ ስንል ሁለት ነገር ነው። አንደኛ የውጭ ድርጅት መሆኑ የራሱ ብዙ አሰራሮችን እንደሚቀይርበት እትላለሁ የውስጥ አሰራራችን ማለት ነው ከብሔራዊ ባንክ አንጻር። ሁለተኛ ራሱ ኤምፔሳ ከመሆኑ የሚመጡ ብዙ ነገሮች አሉ። ለምሳሌ ኤምፔሳ በዓለም ደረጃ የታወቀ ድርጅት ነው። ባንኮችን ሊገዳደር የሚችል ድርጅት እንደሆነ እናውቃለን። በአብሶ በዚህ በብድርና በሴቪንግ ላይ በዝቅተኛ ሰብ ላይ በሚሰራቸው ስራዎች። ስለዚህ ኤምፔሳ መሆኑ ራሱ በጣም ብዙ ፈርጀ ብዙ ምንድን ነው ኢምፕሊኬሽኖች አሉት ለባንክ ብትለው ለመንግስት ብትለው፣ ለያንዳንዱ ግለሰብ ደግሞ፣ ለዝቅተኛም ከፍተኛም የገቢ ደረጃ ላላቸው ለእነዚህ ሁሉ ብዙ ኢምፕሊኬሽን አለው። የበሰለ ማቹር ያደረገ ልምድ ይዞ በመምጣት በአጭር ጊዜ ብዙ ለውጦች ሊመጡ ይችላሉ። ይህ ነው የምንገምተው። ለምን አሁን እነሱ ካሉበት አለም ካለበት አንፃ ስናየው የኢትዮጵያ የዲጂታል ኢኮኖሚ ተዋናያዎች በአቅምም በጉልበትም በብዛትም ትንሽ ናቸው። በተለይም ኩባንያው በዘርፉ የሚፈጥረው የውድድር መንፈስ ለአገልግሎት መሻሻል አስተዋጽኦ ያደርጋል ይላሉ። ሌበር እንደ የበድረ ማዘቦች ጀምረዋል። አንዳንድ ባንኮችም ሌሎች ተቋማቶችም እየሞከውት ያለ አለ። ለዚህ እዚህ ላይ ኤምፔሳ የራሱን ልምድና አቅም ይዞ ሲመጣ ውድድሩን ከፍተኛ እንደሚያደርገውን ገነዘባለን። በዚህ አንጻር እንግዲህ የሚጠቀመው ውድድር እንግዲህ በጽኑ በሆነ ቁጥር የሚጠቀመው ሸማቹ ነው ማሱ ነው የሚጠቀመው። እና እዚህ በዚህ ምክንያት የሚመጡ ማናቸውም ቤኔፊቶች የፋይናንስ አቅልጥፍና ሊሆን ይችላል፣ የድር አቅርቦት መስፋት ሊሆን ይችላል። እነዚህ በሙሉ በጎ ተጽዕኖ ያሳድሩ ይችላሉ። የብሔራዊ ባንክ ባልደረባው አቶ ሰለሞን ዳምጠውም ኤምፔሳ በዘርፉ ያለውን የአገልግሎት አካታችነትን እንደሚያሰፋው አመልክቷል። የፋይናንስ አገልግሎትን ተደራሽ ላልሆኑ ሕብረተሰቦች ለማዳረስ ስልክን መጠቀም ወይም ደግሞ ሰዎች ስልካቸውን በመጠቀም የፋይናንስ አገልግሎትን እንዲያገኙ ከማስቻል አኳያ ከፍተኛ የሆነ ሚና ነው የሚጫወተው። የሞባይል ገንዘብ አገልግሎቱን ለመስጠት በጣም ውስን የሆነ አነስተኛ የሆነ ኢንፍራስትራክቸር ነው የሚጠቀመው። ያም ማለት ተንቀሳቃሽ ስልክን ብቻ መጠቀም፣ ሰዎች የክፍያ እንዲፈጽሙ ብድርን አክሰስ እንዲያደርጉ፣ ተጨማሪ የፋይናንስ መረጃዎችን እንዲያገኙ ያስችላቸዋል ማለት ነው። እንዲሁም ደግሞ ያልተዳረሱ የህብረተሰብ ክፍሎችን በመድረስ ረገድ ትልቅ ሚና ይጫወታል። እንደ ኤምፔሳ ከመሰሉ የውጭ ዲጂታል ፋይናንስ አገልግሎት ሰጪዎችና ወደፊት ከሚገቡት የውጭ ባንኮች ተገቢውን ጥቅም ለማግኘት ግን ብሔራዊ ባንክ የቁጥጥር አቅሙን ማዳበር እንደሚገባው አቶ ጋሻው ደሳለኝ ይገልጻሉ። የብሔራዊ ባንክ አቅም ኢቭን አሁን ላሉት ራሱ የሀገር ውስጥ የፋይናንስ ተቋማቶች አቅሙ በዛ ልክ ነው ወይ የሚለው ራሱ አነጋጋሪ እንደነበረ ይታወቃል ና ብሔራዊ ባንክ እያረጋቸው ያሉ ሪፎርሞች ይህንን ተከትሎ ይመስላሉ። እንግዲህ ቅኝቱ ወደዛ ነው። ስለዚህ የምሰራበት ስርዓት ህግ፣ ኢንፎርስመንቶ ብዙ ነገር የአቅምን ጭምር ጋር ብዙ ነገር ይፈልጋል። እዚህ የሬጉሌሽን የምታስተካክለው ሊኖር ይችላል። ፖሊሲዎች የምታስተካክላቸው፣ አሰራሮች የምታስተካክላቸው ሊኖሩ ይችላሉ። በአንድ ሀገር ብቻ ኦፕሬት ስታደርግና ይህ እንግዲህ ኢንተርናሽናል እንትን ሲሆን የራሱ የሚጠይቃቸው ብዙ ነገሮች አሉ እና በዛ ደረጃ ብሔራዊ ባንክ ራሱንም ማዘጋጀት አለበት ነው ልንል የምንችለው እንጂ አሁን ባለበት ሁኔታ እውነት ለመናገር አንድ ድርጅት ቢሆን የሚገባው ያንም ማኔጅ ማድረግ ይችላሉ መቋጠር ይችላሉ ብሎን ደፍሮ መናገር ይሸግረናል። አቶ ሰለሞን ዳምጠው በበኩላቸው ብሔራዊ ባንክ አቅሙን እየገነባና አሰራሩን እያጠናከረ እንደሚገኝ ተናግረዋል። ብሔራዊ ባንክ ለባለፉት ውስን አመታት ትልቅ ትምህርት ወስዶ አስፈላጊ የሆኑ የህግ ማሻሻያዎችን አከናውኗል። ቁጥጥርና ክትትል አቅሙን እንደዚሁ ያሳድጋል። እርግጥ ቻሌንጆች ይኖራሉ፣ ውስንነቶች ይኖራሉ። ከብሔራዊ ባንክ ማኳያ ማለት ነው። ግን ጥሩነቱ ምንድን ነው? እሱ ከሌሎች ሀገራት ላይ ማቹሪያ ያደረጉ ቴክኖሎጂው ማቹሪያ ያደረገበት የዲጂታል ፋይናንስ ማቹሪያ ያደረገበት ሀገራት የኢትዮጵያ መንግስት ከስምንት ወራት በፊት የሀገሪቱን የባንክ ዘርፍ ለውጭ ኢንቨስተሮች ለመክፈት የወሰነ ሲሆን ውሳኔውን ለመተግበር ዝግጅቶች በመደረግ ላይ መሆናቸውን አቶ ሰለሞን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ዝግጅታችን ይቀጥላል። በተከታይ ደግሞ ለእንሰት የሚጠቅም አንድ አዲስ ቴክኖሎጂ እንመለከታለን። የአርባ ምንጭ ዩኒቨርሲቲ እንሰትን በዘመናዊ መንገድ በማምረት ለምግብነት ለመዋል የሚያስችል አዲስ ቴክኖሎጂ ማልማቱን የዩኒቨርሲቲው የእንሰት ፕሮጀክት ተመራማሪ እና አስተባባሪ ዶክተር አዲሱ ፈቃዱ ለአሜሪካ ድምጽ ተናግረዋል። የምርት ቴክኖሎጂ ፕሮጀክቱ ቀዳሚ ተጠቃሚዎች የቀረበው ማሽን ጊዜና ጉልበት ከመቆጠቡ በተጨማሪ የምርቱንም ጥራት የሚያሻሽል ነው ሲሉ በስልክ ለአሜሪካ ድምጽ አስረድተዋል። ዮናታን ዘብዴዎስን ያነጋገራቸው። የአርባ ምንጭ ዩኒቨርሲቲ ከልዩ ልዩ ተቋማት ጋር እንሰትን በትብብር በማምረት ወደ ምግብ የመቀየኑ ሥራ የማዘመን ምርቱንና ቴክኖሎጂውንም ለኅብረተሰቡ የማስተዋወቅ ስራ እንደሚሠራ የዩኒቨርሲቲ የእንሰት ፕሮጀክት መራማሪና አስተባባሪ ዶክተር አዲስ ፈቃዱ አስታውቀዋል። እኛ ጋር ያው አንደኛው አርባ ምንጭ ያው አካባቢው በጣም ደጋው በተለይ በጣም በእንሰት ይታወቃል። ሁለተኛው ደግሞ ያው ዩኒቨርሲቲው እነዚህን እንሰቶችን በተለይ ደግሞ አርሶ አደሮች የሚገኙ ሥሮችን እንሰት ዝርያዎችን ለመጠበቅ የሚያደርገው ራሱን የቻለ ፓርክ አለው በተለይ በኢትዮጵያ ቀዳሚውም ነው እንደዚህ አይነት ፓርክ በመገንባት የእንሰት ፓርክ ማለት አርሶ አደር የሚገኙትን እንሰቶችን በመሰብሰብ የመጠበቅ ስራ ይሰራል እና ለዛም ነው እንሰትም አርባ ምንጭና ዙሪያ በተለይ ደግሞ ደጋው አካባቢ እንሰት በጣም በብዛት ይገኛል እና እሱም ባማከለ መልኩ ነው ስራዎችን እየሰራ ነው ያለ ነው የፕሮጀክቱ አላማ የምርት ዕለቱን በማዘመን የተሻለ ውጤት ማስገኘት ነው እንሰትን በባህላዊ መንገድ መፋቅና ለምግብነት ማዘጋጀት ጊዜን የሚፈጅና ከፍተኛ ጉልበት የሚጠይቅ ሥራ ነው። በመሆኑም ዩኒቨርስቲው አድካሚ የማምረት ሂደቱን ለማቃለል ያስችላል ያለውን ሳይንሳዊ መንገድ በመከተል የተሻለ ቴክኖሎጂ ፈጥሯል በማለት ነው ለአሜሪካ ድምፅ ተናገሩት። እንሰት ያው በባህላዊ መንገድ ነው የሚፋቀው። ሁሉም የሚጠቀሙት በእንጨት ነው የሚፍቁት፣ በአጥንት ይፍቃሉ፣ በቀርከሃ ነው የሚፍቁት። ከዛ ጉድጓድ ውስጥ ቀብረው ሁለት ወር፣ ሶስት ወር ከዛም በላይ ጊዜ ነው ጠብቀው ምግብ የሚያገኙት። እና መጨረሻ ላይ የሚያገኙትን ምግብ ያው ጥራቱን የጠበቀ አይደለም። ስለዚህ እሱን ሙሉ ለሙሉ በዘመናዊ መልክ የመቀየር ጥራቱን የጠበቀ ምግብ እንዲያገኙ ማስቻል፣ አዳዲስ ቴክኖሎጂዎችን በማበልጸግ ለማህበረሰቡ የማስተዋወቅ እና እንዲጠቀሙ የማድረግ ስራ ነው እየሰራን ያለ ነው። በቴክኖሎጂው የተቃለሉትን ችግሮች ዶክተር አዲስ አብራርተዋል። እኛ ሁለት ነው ያለን። አንደኛው የመፋቁ ሂደት ለምሳሌ ሲፍቁ በዘመናዊ በፊት የነበረው ያው ሁለት ቀንም አንድ ቀን ሶስት ቀንም ይፈጅባቸዋል አንድን እንሰፍቀው ለምግብነት ለመቅበር ማለት ነው። ግን የእኛን ማሽኖች ሲጠቀሙ በመጀመሪያ ደረጃ አንድ ሰዓት ባልሞላ ጊዜ ውስጥ ሁሉንም እንሰት ፍቀው ይጨርሳሉ። በጣም ጥራቱን በጠበቀ ሁኔታ ነው። ሌላኛው ደግሞ ጉድጓድ ውስጥ ቀብረው ሁለት ወርና ሶስት ወር ጊዜ ይፈጅባቸዋል። እሱን ደግሞ በጣም ቢበዛ አስር ቀን ከሰባት እስከ አስር ቀን ባለው ጊዜ ውስጥ ተብላልቶ ለምግብነት የሚውልበትን ቴክኖሎጂ ነው እያስተዋወቅን ያለ ነው ማለት ነው። አርሶ አደሮች የቴክኖሎጂ ተጠቃሚ ለመሆን የሚችሉበትን መንገድ ገልጿል። እኛ ይዘን የመጣ ነው ሞዴል እንዴት መሰለ ቴክኖሎጂውን እየ እንትን እያሉ እያመረቱ ለአርሶ አደር መስጠት ወይንም መሸጥ የሚል ፕሪንሲፕል ለጊዜው አልያዝንም እና ምክንያቱም አንድ አርሶ አደር በአመት ውስጥ ሁለት ጊዜ ቢበዛ ሶስት ጊዜ ነው እንሰት የሚፍቀው። ስለዚህ እነዚህን ቴክኖሎጂዎች ወስዶ ለእያንዳንዱ አርሶ አደር መስጠት አዋጭም አይደለም። ስለዚህ ምንድን ያደረግ ነው እንሰት አብቃይ አርሶ አደሮች ውስጥ ሄደን ማዕከል ነው የገነባ ነው እንሰትን የሚፍቁበት እና የሚያብላሉበት ማዕከል ሰርተን ነው እዛ ውስጥ ማሽኖችንም የሚያብላሉበትንም ቴክኖሎጂ አንድ ማዕከል ላይ አድርገን እንሰታቸውን ይዘው መጥተው እዛ ጋር ፕሮሰስ አድርገው ይዘው የሚሄዱበትን ሁኔታ ነው ሞዴል ያቀረብ ነው። በአርባ ምንጭ ዩኒቨርሲቲ የእንሰት ማብለያ ማዕከል ተጠቃሚ እንደሆኑ የተናገሩት ወይዘሮ ቡዜ ጩቴ ዩኒቨርሲቲው አመጣልን ያሉት ዘመናዊ ማሽን ድካም እንደቀነሰላቸው እና የምርቱን ጥራት እንዳስጠበቅላቸው ተናግሯል። ማሽኑ በጣም ይጠቅማል። ጉልበትም ይቀነሳል፣ ጊዜም ይቀንሳል። ስራው ጥራቱም አለ። በጣም ይቀነሳል። በጉልበት አንድ እንትን እኮ አለ። አንድ ሰው ወይ ሁለት ቀን ወይ ትልቅ ኮን ሶስት ቀን ይፈጃል። የአራት ልጆች እናት መሆናቸውን የተናገሩት በጋሞዞን የዶርዘ ወረዳ ነዋሪ ወይዘሮ ብርቱካን ተሞ በበኩላቸው የእንሰት መፋቂያ ማሽን በመሰራቱ ደስታ እንደተሰማቸውን የሚገልጹት ቴክኖሎጂው እንሰት በመፋቅ የሚያጠፉትን ጊዜ እንደቀነሰላቸውም ተናግሯል። ማሽኑ ያው ጥሩ ነው። አሁን በደ- በነዳጅ ነው የምንጠቀመው በጣም አሪፍ ነው። ይፋቃል። ከፋቀ በኋላ ያው በሱ ይጨምቃል። የሚጨምቅ ያው አለ። የሚጨመቀውም አለ። ደግሞ ስሩም እንደገና ስሩም ለብቻ ይከተፋል ስሩምም ይከተፍ ማሽኑ አለ ይሄ ቆጮም ለብቻ ነው እንትን የሚለው እንሰትን ፍቆ ጉድጓድ ምሶ መሬት ውስጥ ቀብሮ አብላልቶ ለምግብነት ማዘጋጀት ወራትን የሚፈጅ አድካሚ ሥራ ነው የሚሉት ወይዘሮ ቡዜ አሁን ግን ያ የለም ብሏል በተለይ የእኛን የእናቶችን ድካምና ጫና በማቃለል እፎይታ የሚሰጥ ነው በማለት ቴክኖሎጂው ምን ያህል እንዳገዛቸው አስረድተዋል። እንደም በአንድ ሳምንት ይበላል፣ ይደርሳል። በማሽን ነው ኮኑ ፍጨው፣ ከዛም በኋላ ኦሮሶ ውስጥ ያስገባል። እሺ፣ ከዛም እርሾ ተጨመረ፣ አንድ ሳምንት ማብላት ይጀምራል። እንሰትና የእንሰት ተዋጽኦም የአካባቢው አርሶ አደሮች ዋነኛ ምግባቸው ነው። አዲሱ ቴክኖሎጂ የምርት ብክነትም ለመቀነስ እንደሚያስችልም ወይዘሮ ብርቱካን ተናግሯል። አሁን አንድ እንሰት ለመፋቅ አንድ ሰው ሁለት ቀን ምናምን ይፈጃል። ሁለት ቀን ሁለት ቀን ምናምን ይፈጃል። አሁን በዚህ በማሽን የአታክል ሰት ብፈጅ ነው ማብራ እንትን ካለ አርባ ምንጭ ዩኒቨርሲቲ የእንሰት ዝርያ እንዳይጠፋ እንደሚሰራና ከምግብነት አልፎ የገቢ ምንጭ ለማድረግ እየጣሪ መሆኑን ዶክተር አዲሱ ጠቁሟል። ላለፉት ስምንት ዓመታት ገደማ በዚህ ዙሪያ ሲሰራ መቆየቱን አስታውቀዋል። እያባዛን ለአርሶ አደር የማዳረስ ስራ እየሰራን ያለ ነው። በተለይ በዚህ አመትም የመሬት ዝግጅት በማድረግ ላይ እንገኛለን እና ከሁለት ሺ አስራ አራት ጀምሮ እያባዛን ለአርሶአደሩ እየሰጠን ነው። በትክክል እንሰት ስርጭቱ እየቀነሰ ነው። ግን እዚህ ጋር በደንብ ማወቅ ያለብን ነገር ለምንድን ነው ስርጭቱ የቀነሰው ስንል በሽታ ብቻ አይደለም። አርሶ አደሩ ከእንሰት የሚያገኘው ከምግብነት ባለፈ ተጨማሪ ገቢ እያገኘ አይደለም። ስለዚህ ወደ ካሽ ክሮፕ እየቀየረው ነው። ሲዳማ ብትሄድ እየነቀሉ በጫት እየቀየሩት ነው። ሌላም ቦታ ብትሄድ ወደ ካሽክሮፕ እያመጡት ነው። ለምንድን ነው? ስለዚህ ይህን ሴናሪዮ የመቀየር ስራ ነው እየሰራን ያለ ነው። እንሰት በአራት ክልሎች በቋምነት የሚመረት ሀያ አምስት ሚሊዮን የሚደርስ ህዝብ ለምግብነት የሚያውለው ተክል ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ። ወደዚህ ወደ ዩናይትድ ስቴትስ ደግሞ መለስ እንበል። በዩናይትድ ስቴትሷ የኮሎራዶ ክፍለ ግዛት ውስጥ ነዋሪ የሆኑ የስደተኛ ማህበረሰብ አባላት የህመም ስሜት በተሰማቸው ጊዜ የህክምና እርዳታ የሚያገኙበት አንድ ክሊኒክ ይገኛል። በዚህ ዙሪያ የተጠናቀረውን ዘገባ አሉላ ከበደ ያቀርበዋል። ኤሊ ችትሬንኮ በስደት ወደ ዩናይት ስቴትስ ከመጡ በኋላ የአገሩን ኑሮ ለመላመድ በሚደረግ ጥረት ወቅት የሚያጋጥሙትን ፈታኝ ሁኔታዎች አሳምረው ያውቃሉ። እንደ አውሮፓውያን የዘመን አቆጣጠር በ1999 ዓ ም ነው ራሳቸውም ከዩክሬን ተሰደው ወደ ምዕራብ ዩናይትድ ስቴትሷ የኮሎራዶ ግዛት የመጡት። ቋንቋና ከህክምና ኢንሹራንስ ጋር የተያያዙ ችግሮችን ጨምሮ በርካታ ስደተኞች የሚገጥሟቸውን የህክምና አገልግሎት ችግሮች በማስተዋል ከፍ ያለ የህክምና ጥናትና ስልጠና የወሰዱት ነርስ ቺትሬንኮ እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ.ም ከዴንቨር ከተማ ወጣ ብሎ ከሚገኝ ስፍራ የህክምና ክሊኒክ ከፈቱ። የእውቅና ማረጋገጫ እንዴት እንደሚሰጥ እየተማርን ነበር። የማስታወቂያና ግብይት ስራ ከመድህን ዋስትና ሰጪ ኩባንያዎች ጋር ያለውን አሰራር፣ የንግድ ስራ አሰራር እንዴት መምራት እንዳለብን እና እንዲሁም ስለ ሰው ኃይል አስተዳደር እየተማርን ነበር። የጀመርነው በሁለት ሰዎች ይመስለኛል። የመጀመሪያዎቹ ታካሚዎቼ የቢሮ ስራዬን የሚያካሄድልኝ ሰው ልጆች ነበሩ። ከሁለት ዓመታት በኋላም እንደ አውሮፓውያን የዘመናዊ አቆጣጠር በ2023 ዓ ም ክሊኒኩ ከአራት ሺህ በላይ ታካሚዎችን መርዳት ወደሚችልበት ደረጃ አድጓል። ከነኚህም ውስጥ ወላጆቿ ስደተኞች የሆኑት ካሊ ካልድዌል እና ሴት ልጇ ካላኒ ይገኙበታል። እኔ እዚህ እንደ ታካሚ ብቻ አይደለም የምታየው ሰው ነኝ። በመሆኑም እዚህ ክሊኒክ በጣም ከሚያስደስቱ ነገሮች አንዱ ይሄ ነው። ሁል ጊዜ እኛን ተቀብለው ለመርዳት ዝግጁ ናቸው። ሕመም ከተሰማህ የጉሮሮ መቁሰል ብቻ እንኳን ቢሆን የምትታከምበት ቀጠሮ ሊያዝልህ ይችላል። ዶክተር ኤሊ ጥሩ ሰው ናቸው። ምክንያቱም ሰዎችን በጥሩ ሁኔታ ተቀብለው ነው የሚረዱት። ክሊኒኩ የዩክሬን የሜክሲኮና የኢራን ተወላጅ የሆኑ ሰራተኞች ያሉት ሲሆን ታካሚዎቻቸውም እንዲሁ ከተለያዩ ሀገሮች የመጡ ናቸው። ከአርባ የተለያዩ ሀገራቶች የመጡ ታካሚዎችን እንረዳለን ስንል ኩራት ይሰማናል። ከተለያዩ ሀገራቶች የመጡት ሰራተኞቻችንም ልዩ ልዩ ባህሎቻቸውን ያሳዩልናል። አንያ ቦግሊኖ ከፖላንድ ወደ ኮሎራዶ የመጡ የክሊኒኩ ታካሚ ናቸው። መጽሐፉ የሚለውን ብቻ አይደለም የሚያደርጉት ውስጣቸው የሚነግራቸውንም ይከተላሉ። እናም አንተም ያ ይሰማሃል። አካላቸውን በማከም ብቻ መርዳት ሳይሆን የአእምሮ ጤናቸውን መጠበቁንም ማየት ይጨምራል። ሳራ ባርሃማን ከቴህራን ነው ወደ ዴንቨር የተዛወረችው። መጀመሪያ የክሊኒኩ ታካሚ ነበረች። ከዚያም ማሟላት የሚያስፈልገውን የአካል ብቃት የተመለከተ ሕክምና ትምህርት በአካባቢው ከሚገኝ ዩኒቨርሲቲ የተከታተለች፣ በክሊኒክ ውስጥ መስራት ጀመረች። እዚህ ታካሚዎች ሰው ናቸው፣ ቁጥር አይደሉም። መጀመሪያ ካስተዋልኳቸው ነገሮች አንዱ ከመላው ዓለም የመጡ ሰዎች ምስል ያለውን የክሊኒካችንን ግድግዳ ነው። የክሊኒኩ ቀዳሚና ዋና ህግ ህሙማንን ሳይረዱ መመለስ የለም የሚለው መሆኑን ሽትሬንኮ ያስረዳሉ። የህክምና ኢንሹራንስ ይኑራቸው አይኑራቸው፣ ህሙማንን ከመርዳት አንመለስም። መክፈል የሚችሉ ከሆነ የህክምና ክፍያውን እንቀበላለን። መክፈል ካልቻሉ ግን በቃ ያለ ክፍያም ቢሆን እናክማለን። ችትሬንኳ አያይዘውም ስደተኞች እነዚህ በስደት ሕይወታቸው መጀመሪያ የሚገጥሟቸው ፈተናዎች ለዘላለም የሚቀጥሉ ያለመሆናቸውን እንዲረዱ ማድረግ አስፈላጊ ነው ይላሉ። ይህ ፈተና ያለበት የመጀመሪያ ወርከን ነው፣ የዚያ መንገድ አካል ነው። ማሳካት የምትችለው እናም ይበልጥ እንድትጠነክር የሚያደርግህ የምሽቱ ዝግጅቶቻችን በዚሁ ተጠናቀቁ። ሰላም ደህና ደሩ።